የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ስርጭታችን ጀመረ። በአማራ ክልል ዋገምራ ዞን ሰሃላ ሰየምት ወረዳ ድርቅ እንዳስከተለው በተገለጸ ረሃብ ለተቸገሩ ዜጎች የእርዳታ እህል ለማድረስ አለመቻሉን የኢትዮጵያ ቀይ መስቀል ማኅበር አስታወቃል። ጠቀሽመቶ ኩንታል የሚገቡት በባህር ዳር አድርጎ ወደ ሳላ ሰየም ትበብናት ለመሄድ ነበር። ጉዳት ሲደረግ የነበረው ጎንደር ላይ ብቻ ሞጣ አካባቢ ወደ አስር ቀን አካባቢ ነው፣ ወድ እንዲቆም የተደረገው። መንገድ ክፍት አልነበረም። ባለፈው እሁድ እንደምንም ባህር ዳር ገብቶ ይኸው እስካሁን ባህር ዳር ነው ያለው። በኢትዮጵያ ቀይ መስቀል ማኅበር የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ የሻምበል ዋለን ነበር የሰማችሁት። ኅዳር 7 2016 ዓ ም ክብራትና ክብራን እንደምናመሻችሁ ሳስተናገዳችሁ የማመሸው እንግዶ ልነኝ። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ ለዜናው ደረጀ ደስታ ወንበሩን ይዘዋል። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከሬዲዮ ቴሌቪዥን በተጨማሪ ሳይታችን አምሃሪክ ቪኤንስ ኮም እንዲሁም በፌስቡክ ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። አሁን ወደ ዓለም ዜናው። ጤና ይስጥልን። በድጋሚ እንደምን አመሻችሁ። የመቀሌ የታክሲ አሽከርካሪዎች ስራ ማቆም አደረጉ። ዚምባብዌ በሐራሬ የኮሌራ ወረርሽኝ አስቸኳይ ጊዜ አዋጅ አወጀች። ሩሲያ ወደ አፍሪካ ለመላክ ቃል ከገባችው ነፃ እህል የመጀመሪያውን ጭነት ወደዚያ መላኳን አስታወቀችን የሚሉትና ሌሎችንም ይዘናል። ሰኞ ህዳር 3 ቀን 2016 ዓ.ም የጀመረው የመቀሌ ታክሲ አሽከርካሪዎች የስራ ማቆም አድማ ዛሬም ቀጥሎ ውሏል። ትናንት ሐሙስ አመሻሽ ላይ አንዳንድ ታክሲዎች ስራ ቢጀምሩም ዛሬ አርብ ግን የሥራ ማቆም አድማው ተጠናክሮ ቀጥሏል። ይህ የታክሲ አሽከርካሪዎች ሥራ ማቆም አድማ በተጠቃሚዎች የዕለት ተዕለት እንቅስቃሴዎች ላይ ከባድ አሉታዊ ተጽዕኖ እየፈጠረ መሆኑን የአሜሪካ ድምፅ ያነጋገራቸው የከተማ ነዋሪዎች ይናገራሉ። የዚህን ዝርዝር ዜና በምሽቱ ክፍለ ጊዜ እናቀርባለን። ዚምባብዌ በዋና ከተማዋ ሐራሬ በተከሰተውና የበርካታ ሰዎችን ህይወት በቀጠፈው የኮሌራ ወረርሽኝ ምክንያት የአስቸኳይ ጊዜ አዋጅ ማወጇን የከተማዋ ከንቲባ ዛሬ አስታወቁ። ከንቲባው ኢያን ማኮኔ ለኤፍፒ እንደተናገሩት ሁኔታው አሁን እጅግ በጣም መጥፎ ስለሆነ የአስቸኳይ ጊዜ አዋጅ አውጀናል ብለዋል። አንድ ነጥብ አምስት ሚሊዮን ህዝብ ያላት ዋና ከተማይቱ ሐራሬ በደቡባዊ አፍሪካ የሚገኙ ሁሉንም አገሮች ባጠቃው የበሽታው ወረርሽኝ ክፉኛ የተመታች መሆኑን የኤኤፍፒ ዘገባ አመልክቷል። ዚምባብዌ ወረርሽኙ ከተከሰተበት ካለፈው የካቴት ወር ጀምሮ ከ7000 በላይ በኮሌራ ወረርሽኝ የተጠረጠሩ ህሙማንን የመዘገበች ሲሆን ወደ 150 የሚጠጉ ሰዎች ሞተዋል። ከእነዚህ ውስጥ 51 የሚሆኑት በወረርሽኙ ስለመሞታቸው በቤተ ሙከራ መረጋገጡ ተነግሯል። ከሟቾቹ መካከል ቢያንስ 12 የሚሆኑት የሀራሬ ነዋሪዎች መሆናቸውም ተጠቅሷል። የመጠጥ ውሃ አቅርቦትና የንጽህና መጠበቂያ ተቋማት በተዛባባቸው የዚምባብዌ ከተሞች የኮሌራ ወረርሽኝ በየጊዜው የሚከሰት ሲሆን ለአመታት በዘለቀው ቸልተኝነት ብዙ መሰረተ ልማቶች መንኮታኮታቸው በዘገባው ተጠቅሷል። ሩሲያ ወደ አፍሪካ ለመላክ ቃል ከገባችው ነጻ እህል የመጀመሪያውን ጭነት ወደዚያ መላኳን የሀገሪቱ የግብርና ሚኒስትር አስታወቁ። የግብርና ሚኒስትሩ ዲሚትሪ ፓትሩሼቭ በሰጡት መግለጫ የመጀመሪያዎቹ ሁለት መርከቦች ቀድሞውኑ የሩሲያ ወደቦችን ለቀው ወደ ሶማሊያና ቡርኪና ፋሶ የሄዱ ሲሆን፣ ከኅዳር መጨረሻ እስከ ታህሳስ መጀመሪያ ይደርሳሉ ብለን እንጠብቃለን ብለዋል። ሚኒስትሩ ሁለቱ መርከቦች እያንዳንዳቸው 25 ሺ ቶን እህል እንደያዙ መናገራቸውንም የመንግስት ዜና ወኪሎች ዘግበዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በሐምሌ ወር 200 ሺህ ቶን ነጻ እህል ለስድስት የአፍሪካ ሀገራት ለመላክ ቃል ገብተው እንደነበር በኤኤፍፒ ዘገባ ተጠቅሷል። እህል የመላኩ የተስፋ ቃል የመጣው ሞስኮ ዩክሬን ከደቡብ ጥቁር ባህር ወደቦች ወደ ውጭ የምትልካቸው የግብርና ምርቶች ደህንነቱ የተጠበቀ እንዲሆን ከሚያስችለው የተባበሩት መንግስታት ድርጅት አደራዳሪነት ስምምነት ከወጣች በኋላ ነው። ሞስኮ ማስረጃ ባታቀርብም ከዩክሬን ወደ ውጭ የሚላከው እህል ወደ ዓለም ድሀ ሀገራት አይሄድም በማለት ድርጊቱን ትቃወም እንደነበር በዘገባው ተመልክቷል። ሩሲያና ዩክሬን በዓለም ትልቆቹ የግብርና ምርት አምራች አገሮች መሆናቸው ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ጋዛ ውስጥ ከነዳጅ መጥፋት እስከ ስልክ አለመስራት፣ የመኪና እጦት የተንሰራፋው ችግር እርዳታ የማቅረቡን ስራ እያወሳሰበው መሆኑን የተባበሩት መንግስታት ድርጅት ባለስልጣናት ዛሬ አርብ ተናገሩ። የአካባቢው ሁኔታ ፈጥኖ ወደ ከፋ ቸነፈርነት ሊለወጥ እንደሚችል የዓለም የምግብ ፕሮግራም ዋና ዳይሬክተር ሲንዲ መኬን ትናንት አስጠንቅቀው ነበር። ጋዛ ውስጥ የምግብና የውሃ አቅርቦት እንደሌለ መኬን ጠቁመው ከሚያስፈልገው እርዳታ እየገባ ያለው እጅግ ጥቂቱ መሆኑን ገልጸዋል። ዋና ዳይሬክተሯ አያይዘውም አሁን ያለውን ረሃብ ለማስታገዝ የሚችል እርዳታ ለማስገባት አንድ የድንበር ኬላ በቂ ያለመሆኑን አመልክተው የደህንነት ዋስትና ያለው ተጨማሪ መተላለፊያ መስመር መክፈት አስፈላጊ እንደሆነ አሳስበዋል በሌላ በኩል ሺፋ ሆስፒታል ውስጥ ላሉ ህሙማት አራት ሺ ሊትር ውሃና አንድ ሺ አምስት መቶ የተዘጋጀ ምግብ ትናንት ማድረሱን የእስራኤል ጦር አስታውቋል እስራኤል የሐማስ ታጣቂዎች በሆስፒታሉ አቅራቢያ ይጠቀሙባቸዋል ያለቻቸውን የምድር ውስጥ መሽለክለኪያ ዋሻዎችን የሚያሳይ ቪዲዮ ትናንት ሐሙስ አውጥታለች። ሐማስ ትናንትናውኑ ማምሻው ላይ በሰጠው ምላሽ ግልጽ የውሸት ትርክት መደጋገም ነው ሲል አጣጥሎታል። እስራኤል ሰላማዊ ሰዎች ደቡባዊ ጋዛን ለቀው እንዲወጡ አዲስ ትዕዛዝ ያስተላለፈች ሲሆን ይህም ወታደራዊ እርምጃው ሊስፋፋ እንደሚችል ፍንጭ የሰጠ መሆኑ ተመልክቷል። በማደግ ላይ ያሉ አገሮች መሪዎች በእስራኤልና በሐማስ ጦርነት የገጠሟቸውን ፈተናዎች ተጋፍጠው አንድነት እንዲኖራቸው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አሳሰቡ። ሞዲ ይህን ማሳሰቢያ የተናገሩት ዛሬ አርብ በጠሩትና ከአንድ መቶ በላይ አገሮች በተገኙበት የኢንተርኔት ላይ ጉባኤ ነው። የዓለም ደቡብ አገሮች ለታላቅ ቁም ነገር በአንድ ቃል የሚናገሩበት ጊዜ ደርሰዋል ብለዋል ሞዲ። የአለም ደቡብ ድምፅ የተባለው ጉባኤ የተዘጋጀው ኒውደልሂ ዲፕሎማሲያዊ ስኬት ስትል የጠራችው ሲሆን ባለፈው መስከረም የተካሄደው የባለጠጎቹ ቡድን ሀያ ሀገሮች ስብሰባም የአፍሪካ ህብረት አባል እንዲሆን መወሰኑ ይታወሳል። ህንድ ራሷን የደቡብ መሪ አድርጋ የምትቆጥር ሲሆን ዓለም በቁልፍ ጉዳዮች ላይ ለሀገሮቹ የሚያደርገውን ድጋፍ ማሳደግ አለባት አለበት ባይ ናት። የዓለም ደቡብ አገሮች ድምፅ በ21ኛው መቶ ክፍለ ዘመን በጣም ልዩ ከሆኑ መሳሪያዎች አንዱ እንደሆኑ የጠቆሙት ጠቅላይ ሚኒስትር ሞዲ አክለው ደቡብ ንፍቀ ክበብ በመልክዓ ምድር እይታ ወትሮም የነበረ ቢሆንም የራሱ ድምፅ ሲኖረው ግን አሁን የመጀመሪያው ጊዜ ነው ብለዋል። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሻዳ ከቻይናው ፕሬዚደንት ዢ ጂንፒንግ ጋር ትናንት አሙስ በሳን ፍራንሲስኮ በተካሄደው የእስያ ፓሲፊክ ኢኮኖሚ ትብብር ኢኮኖሚዎች ጉባኤ ላይ ተገናኝተው ተነጋገሩ። ሺ ከጃፓን ጋር ስትራቴጂካዊና የጋራ ተጠቃሚነት ግንኙነታችንን ያሉትን በድጋሚ እንዲረጋገጥ ጥሪ ያቀረቡ ሲሆን ኪሺዳ በበኩላቸው ሁለቱ አገራት ለዓለም አቀፍ ሰላምና ብልጽግና የጋራ ኃላፊነት እንዳላቸው ተናግረዋል። ሺ ከትናንት በስቲያ ረቡዕ ከዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ጋር ለአራት ሰዓታት የዘለቀ ቆይታ ያደረጉ ሲሆን ይህም በአንድ ዓመት ውስጥ ፊት ለፊት ሲገናኙ ለመጀመሪያ ጊዜያቸው ነው። የቻይናው መሪ በተጨማሪ ከሜክሲኮ፣ ፔሩ፣ ፊጂና ብሩኔ መሪዎች ጋርም በግል ተወያይተዋል። ዓመታዊ ጉባኤው የሀገራት መሪዎችና ሌሎች ከፍተኛ ኢኮኖሚና የዲፕሎማሲ መሪዎችን አንድ ላይ የሚያገናኝ መድረክ ነው። አድማጭ ተመልካቾቻችን፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከምሽቱ ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃ የደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራሙን ከስቱዲዮ የምትመራልን ብርሃን ኃይሉ ነች። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብ እና ማህበራዊ ሚዲያ አሰናጃችን አበባየው ገበያው ነች። የምሽቱ ዋና አዘጋጅ አሉላ ከበደ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በአማራ ክልል ዋግምራ ዞን ሰሃላ ሰየምት ወረዳ ድርቅ እንዳስከተለው በተገለጸ ረሃብ ለተቸገሩ ዜጎች የእርዳታ እህል ለማድረስ አለመቻሉን የኢትዮጵያ ቀይ መስቀል ማኅበር አስታወቀ። ከ400 ኩንታል በላይ እህል የጫኑ መኪኖቹ ከመሐል ሀገር ወደ ክልሉ ቢገቡም በግጭት መስፋፋት ምክንያት ወደ ዞኑ ሳይደርሱ በሞጣና ባህር ዳር ከተሞች ላይ ለቀናት እንደቆሙ ማህበሩ ለአሜሪካ ድምፅ ገልጿል። በኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ የሻምበል ዋለ ቀይ መስቀል ተከታታይ ድጋፍ ለማድረግ ማቀዱን ቢያስታውቁም አስተማማኝ የጸጥታ ሁኔታ ባለመኖሩ እርዳታው በየቦታው ለመቆም እንደተገደደ አመልክተዋል። በአስቸኳይ ጊዜ አዋጁ የተቋቋመው ኮማንድ ፖስት በበኩሉ ሰሞኑን የእቅድ አፈጻጸሙን በደብረ ማርቆስ ከተማ ሲገመግም በሁሉም የጎጃም ዞኖች ያለው የሰላም ሁኔታ ከፍተኛ መሻሻሎች እንዳሳየ መግለጹ ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች። ተከሰተውና ትጥቃዊ ግጭቱ በአባባሰው ረሃብ ለተጎዱ ዜጎች ተከታታይ ድጋፍ ለማድረግ ማቀዱን ያስታወቀው የኢትዮጵያ ቀይ መስቀል ማህበር እርዳታውን ለማጓጓዝ ግን የጸጥታ ችግር እንቅፋት እንደፈጠረበት ገልጸዋል። የማህበሩ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ የሻምብል ዋለ ትላንት ሐሙስ ለአሜሪካ ድምፅ እንደገለጹት በዋግ ምራ ዞን ሳህላ ሰየምት ወረዳ በ201516 ምህር ምርት ዘመን ያጋጠመውን ተከታታይ ድርቅ ባስከተለው ጽኑ ረሃብ እየተሰቃዩ ለሚገኙ ዜጎች የሚውል እርዳታ ከአስራ ሰባት ቀን በፊት ቢላክም ወቅታዊው የጸጥታ ሁኔታ የተሽከርካሪውን ጉዞ በማስተጓጎሉ ለተጎጆዎቹ ሊደርስ አለመቻሉን አስረድተዋል። እርዳታ ለመስጠት ኩንታል የሚገዙ በባህበር አድርጎ ተሳላ ሰየም ጥበቡናት ለመሄድ ነበር። ጉዳት ሲደረ የነበረው ቀጥሎ ብቻ ቦታ አካባቢ ወደ አስር ቀን አካባቢ ነው ወድ እንዲቆም የተደረገው መንገድ ክፍት አልነበረም። ባለፈው እንደምንም ባህር ዳር ገብቶ እስካሁን ባህር ዳር ነው ያለው። ይህ መንገድ ምቹ የመንገድ ሁኔታውስ እንደተመቻችልን ከሚመለከታቸው አካላት ጋር የጸጥታ አካላት ጋር እየተነጋገርን ነው። እንግዲህ ያሰብ ነው በኮረም በሰቆጣ በዝቋላ አድጎ ለመሄድ አንደኛ በዝቋላ ሳላሰይ የምት የሚያሻግረው ድልድይ ስለተሰበረ በምስራቅ በለሳ በብና አድጎ ለመሄድ ነው እያሰብ ነው ያለው ነው በዛ አካባቢ ያለውን ጸጥታ ሁኔታ እያጠናና ያለ ነው ከሚመለከታቸው ጋር። በክልሉ በቀጠለው የጸጥታ ችግር የተነሳ በአንዳንድ አካባቢዎች መንገዶች በመዘጋታቸው በሌሎች የተለያዩ እንቅስቃሴዎች ላይም መሰናክል መፍጠሩ ይታወቃል። ይሁንና በአስቸኳይ ጊዜ አዋጁ የተቋቋመው ኮማንድ ፖስት ሰሞኑን የእቅድ አፈጻጸሙን በደብረ ማርቆስ ከተማ ሲገመግም በአሁኑ ወቅት ሁኔታዎች እየተሻሻሉ እንደሆኑ ማመላከቱ አይዘነጋም። በኮማንድ ፖስቱ እንደተገለጸው ጸጥታ ሁኔታዎች የሚሻሻሉ ከሆነ ተጨማሪ ሰብአዊ እርዳታዎችን እንደሚያጓጉዝ የኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ የሻምበል ዋለ ተናግረዋል። ይቀጥላል ይቀጥላል። የአቅም ጉዳይ ነው እንግዲህ የኢትዮጵያ ቀይ መስቀል ማህበር በሁሉም የክልሉ አካባቢዎች በተፈጥሮም ሆነ በሰው ሰራሽ አደጋ ላይ ተጎዱ ህዝቦች በየትኛውም አካባቢ ነው እየሰጠ ያለው ግን አቅምን መሰረት ያደረገ ጥረት ይቀጥላል። በዋግ ኽምራ ብሔረሰብ አስተዳደር ዞን በአበርገሌ በዝቋላ እና በሳህላ ላሳየምት ወረዳ ድርቅ ካስከተለው ረሃብ ጋር በተያያዘ የስድስት ሰዎች ህይወት ማለፉንና ከአራት ሺህ በላይ የቤት እንስሳት መሞታቸውን ከሁለት መቶ ሺህ በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያሻው መዘገባችን ይታወሳል። የዞኑ የመንግስት ኮሚኒኬሽን አገልግሎት መምሪያ ኃላፊ አቶ ከፍ ያለው ደበሽ በሶስቱ ወረዳዎች ያጋጠመው ረሃብ በተለይ በሳህል ላሳየምት ወረዳ ተባብሶ እንደቀጠለ አመልክተዋል። በመንገድ መዘጋት ምክንያት በቂ የእርዳታ እህል እየገባ እንዳልሆነም አስተካክለዋል። ጠቅላላ ወረዳ ብቻ ወደ ሀምሳ አንድ ሺህ ነዋሪ ሲሆን፣ አርባ ስድስት ሺህ ሰው በላይ አስቸኳይ የምግብ እርዳታ የሚያስፈልግ ነው። እስካሁን ድረስ በመጀመሪያው ዙር የእርዳታ የተሰበሰበው ወደ ስምንት ሺህ ኩንታል አካባቢ የመጣ ቢሆንም ተደራሽ ያደረገው ግን ሰላሳ አራት ሺህ ሰው ነው። እንግዲህ ወደ ፐርሰንት ወደ መቶኛ ስንቀይረው አስራ አምስት ፐርሰንት አካባቢ ነው እርዳታው እየደረሰ ያለውና አጠቃላይ በዞን ደረጃ ከመቶ ሰማኒያ ሺህ ሰው በላይ የአስቸኳይ የምግብ እርዳታ ይፈልጋል። ግብረሰናይ ድርጅቶች እና እርዳታ ከፍ ያለ እርዳታ ለማምጣት የሚያስቡ ሰዎች መንገዱ አንደኛ የተከዜ ድልድይ ከአራት አመት በፊት የተሰበረ ድልድይ ነው። ያው ማህበረሰቡ በዛ ችግር ውስጥ ነው የሚኖረው። አሁንም ደግሞ ይሄ ድርቁ ሲከሰት የምግብ እህል ለማመላለስም የመኖ እንትን ለእንስሳት መኖ ለማመላለስም አስቸጋሪ ሁኔታ ላይ ነው ያለው። ሌላኛው በበለሳ በኩል እንዳይሄድ የጸጥታ ችግር አለ። ያን የጸጥታ ችግር ሰዎች ተኪ ወርድ ካልሆን እያሉ ስለሆነ በዛ መሄድ አይችሉም። እና በዚህ በዚህ ምክንያት እርዳታ እንኳ በወቅቱ ሊደርስ አይችልም፣ በመንገድ ችግር ምክንያት ማለት ነው። በሳህላ ሰየምት ወረዳ የብላዛ ቀበሌ አስተዳዳሪ አቶ ማለደብሬ ደብሬ በአሁኑ ሰዓት በቀበሌው ከረሃብ ጋር በተያያዘ የሞተ ሰው ባይኖርም፣ በረሃብ እየተሰቃዩ የእርዳታ እህል የሚጠባበቁ ሰዎች መኖራቸውን ተናግረዋል። በቀበሌው ከአራት ሺህ በላይ ህዝብ ቢኖርም እስካሁን የአስራ አምስት ኪሎ ፍርኖ ዶቄት እርዳታ ለማዳረስ የተቻለው ለስምንት መቶ ሰዎች ብቻ እንደሆነ ገልጸዋል።

በዋግ ምራ ዞን በ2015/16 ምህር ዘመን በተከሰተው የዝናብ እጥረት በ26 ወረዳዎች ውስጥ የሚኖር ከአራት መቶ ሺህ በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገው እና ከ1.2 ሚሊዮን በላይ እንስሳት መኖ ሊቀርብላቸው እንደሚገባ ከዞኑ አደጋ መከላከል እና ምግብ ዋስትና ኮሚሽን ማስተባበሪያ ጽፈት ቤት ኃላፊ ያገኘነው መረጃ ያመላክታል። ለአሜሪካ ድምፅ አስቴር ምስጋናው። አስቴር ምስጋናውን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላልፍላችሁን የአርብ ምሽት ዝግጅታችን ነው። ያደምጣችሁት የምሽቱን አብይ ርዕስ ነበር የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በዳሰነች ወረዳ ከሚገኙ 40 ቀበሌዎች ውስጥ 34ቱ የኦሞ ወንዝ ሞልቶ በጎርፍ እንደተጠለቀለቁ እና በውሃ እንደተዋጡ የወረዳው አስተዳደር አስታውቋል። ከወሰኑ አልፎ አካባቢውን ያጥለቀለቀው ጎርፍ የወረዳውን የየብስ አካል በከፊል የሸፈነ መሆኑን የወረዳው አስተዳዳሪ አቶ ፍቅረ ማርያም አይመላ ገልጸዋል። በ34 ቀበሌዎች እና በ7 ደሴቶች የሚኖሩ ወደ 8 ሺህ የሚደርሱ የቤተሰብ አባላት በወንዙ የጎርፍ ሙላት እንደተጎዱም አስተዳዳሪው አመልክተዋል። በመስኖ እየለማ የነበረ 1435 ሄክታር ሰብል መውደሙንና 1230 ሄክታር የእንስሳት የግጦሽ መሬት ሙሉ በሙሉ በውሃ እንደተዋጠም አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ከገደቡ ሞልቶ በመፍሰሱ አብዛኞቹ የወረዳው ቀበሌዎች በውሃ መዋጣቸውን አስተዳዳሪው አቶ ፍቅረ ማርያም አይመላ ለአሜሪካ ድምፅ በስልክ ተናግሯል። በጎርፉ ወይ በወንዙ የተያዘ ወደ ሰላሳ አራት ቀበሌ ነው። ቀድሞ ከነበረው ቁጥር ከስልሳ ሁለት ሺ ሰባት መቶ ዘጠና ውስጥ አሁን ደግሞ አዲስ ዲስፕሌሲድ የሆነ አስራ ስድስት ሺ አንድ መቶ አርባ ስምንት አካባቢ ነው። እንደ አጠቃላይ አሁን ዲስፕሌሲድ የሆነው ከዛኛው ቁጥር ጋር ሲጨመር ወደ ሰባ ዘጠኝ ሺህ አካባቢ ማህበረሰብ ክፍሎች ዲስፕሌስድ ሆኖ ነው ያለው። እነሱንም አሁን የማውጣት ስራ ኦረዲ እየሰራን ነው ወደ በጎርፉ ሙላት በአስር ሺዎች የሚቆጠሩ ሰዎች እንደተፈናቀሉና ንብረትም እንደወደመ አስተዳዳሪው አስታውቀዋል። ላለፉት አምስት ዓመታት የኦሞ ወንዝ ካፍ እስከ ገደፉ እየሞላ በመፍሰሱ ጎርፍ ደጋግሞ ያጠቃት የዳስነች ወረዳ ለአደጋው ስትጋለጥ በቅርብ ጊዜ ውስጥ ያሁኑ የመጀመሪያው አይደለም። ከወራት በፊት አጋጥሞ በነበረው ተመሳሳይ የጎርፍ አደጋ ተፈናቀሉ የአካባቢ አርብቶ አደሮች በቅርብ ርቀት ላይ ከሚገኝ መጠለያ ውስጥ ሰፍረው ቆይተዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ትናንት ሐሙስ ባወጣው ሪፖርት ከዳስነች ወረዳ አጠቃላይ የቆዳ ስፋት 65 በመቶ የሚሆነው በጎርፍ ሙላት መጥለቅለቁን አስታውቋል። አስተዳዳሪው አቶ ፍቅረ ማርያም በበኩላቸው ችግሩ ባለፉት ጥቂት ቀናት ውስጥ እንደተባባሰና በጎርፍ የተዋጠው መሬት ሰፊ መሆኑን ሲገልጹ ከወረዳው አርባ ቀበሌዎች መካከል 34ቱ በጎርፍ እንደተጥለቀለቁና ከእነርሱም ውስጥ 27 ቀበሌዎች ሙሉ በሙሉ በውሃ እንደተሸፈኑ፣ ሰባቱ ደግሞ ከፍተኛ ስጋት እንዳለባቸው አስረድተዋል። አጠቃላይ ከመጀመሪያ ዘጠና ስምንት ሺህ ሄክታር መሬት ውስጥ አሁን ሀያ አምስት ሺህ ሄክታር ተጨማሪ ሆኖ ተጨማሪ ሆኖ አሁን ወደ መቶ ሀያ ሺህ አካባቢ ሄክታር የሚሆን ነው በውሃ የተያያዘው። ከዛ ውጭ ምናልባት ትምህርት ቤቶችም መሰረተ ልማቶችም አጠቃላይ እነዛ ሰላሳ አራቱ ቀበሌ ወይ ሀያ ሰባቱ ቀበሌ ውስጥ ወድሞ ነው ያሉት። በዚሁ የጎርፍ መጥለቅለቅ የደረሰውን ጉዳት አስመልክቶም አቶ ፍቅረ ማርያም ሲናገሩ ቁጥራቸው ከ2 ሚሊዮን 993 ሺ በላይ ከሚደርሰው በወረዳው ከሚገኙ እንስሳት ውስጥ በሕይወት ለማውጣት የተቻለው 889 ሺ 454ቱን ብቻ እንደሆነና በመስኖ የለማ የነበረ 1435 ሄክታር መረት ሰብል መውደሙን እንዲሁም 123ሺ ሄክታር የእንስሳት የግጦሽ መሬት ሙሉ በሙሉ በሙላቱ መዋጡን አብራርቷል። በተጨማሪም ስምንት የጤና ተቋማት፣ ስድስት ትምህርት ቤቶች፣ የእንስሳት ማከሚያዎች፣ የአርሶ አደሮች ማሰልጠኛ ጣቢያዎችና ሌሎች ማህበራዊ ተቋማት በጎርፉ ሙላት መውደማቸውን የወረዳው አስተዳዳሪ አክለው አመልክቷል። በዳስነች ወረዳ የኦሞራተ ከተማ ነዋሪ የሆኑት አቶ እምነት ጋሻው በጎርፍ አደጋው በርካታ ሰዎች ለችግር መጋለጣቸውን ተናግሯል። በቃ ይሄ እኛ አለኛ እዛ አካባቢ ያለውን የውሃውን መስፈር ማያቅ እና እኛ እናቅላለን የሚል መንግስት ነው ያለው። ሲጀመር ህዝቡ ውሃው እኛም ባልሰራ ብሎ ጥያቄ አላቀረበም። በራሱ እናቅላለን በሚል ገባ፣ ህዝቡን አፈናቀለ ውሃው ግን አሁን በጣም አሳዛኝ ነው። እንደዚህ ሰው ሁሉ እንደጨወጣው እንጨት ስር ነው አለው ተጠግቶ ነው ከፋ ነው ምን ሙሉ በሙሉ ሪስክ እኮ ነው። ምንም የለም መሬት መሬት ትላለህ መሬት እኮ አቶ ፍቅረ ማርያም ለተጎጂዎች ሰብአዊ ድጋፍ ለማድረስ ጥረት የተደረገ እንደሚገኝም ጠቁሟል። ወደ አስራ ሰባት ትምህርት ቤቶች፣ ሳት ጤና ኬላዎች፣ የሰው ጤና ኬላዎች እና የመስኖ ተቋማቶች፣ የውሃ ተቋማቶች፣ ሶላሮች በመንግስት ደረጃ እየዘረጋናቸው ናቸው። ሶላሮችን በሙሉ በውሃ የተወሰደበት ሁኔታ ነው አለ። ምናልባት አሁን እንደ መንግስት እየተሰራ ያለው ደረቅ ቦታ ዘጠኝ ቦታዎችን ለይተን እዛ ላይ አሁን የሁማኒቴሪያ ድጋፎች እየተደረጉ ነው ያሉ ምናልባት እነዛ የዱቄት ዱቄት አልሚ ምግቦች እና አጠቃላይ በቆሎ የመሳሰሉና እነዚህ ነን ፉድ አይተሞች በመንግስት ደረጃ ባይበቃም የተወሰነ ነገሮች እየቀረቡ ነው ያለው። ምናልባት እዚያ ደረቃማ ቦታዎች የውሃ ችግርም ስላለ አሁን በቦቴ ውሃ የማቅረብ ስራዎች እየተሰሩ ነው ያለው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ የሆነው ኦቻም በትናንትናው ሪፖርቱ የዳሰነች ወረዳን ጨምሮ በጎርፍ በተጠቁ የአገሪቱ አካባቢዎች በቂ ድጋፍ እየቀረበላቸው እንዳልሆነ አመልክቷል። በልዩ ልዩ የኢትዮጵያ አካባቢዎች ካለፈው ጥቅምት ወር አንስቶም እየጣለ ባለው ከባድ ዝናብ እስካሁን የ33 ሰዎች ሕይወት እንዳለፈና ከ760 በላይ ሰዎች መጎዳታቸውን ኦቻ ገልጿል። አቶ ፍቅረ ማርያም የጎርፍ አደጋን አስቀድሞ ለመከላከልና ለመቀነስ የሚያስችል መፍትሄ እንዲፈለግ ለደቡብ ኢትዮጵያ ክልልና ለፌዴራል መንግሥት ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ስርጭታችን ይቀጥላል። የፓስፖርት አገልግሎት ለማግኘት ጠይቀው እየተጠባበቁ ያሉ አመልካቾችን እስከ ታህሳስ ወር ድረስ ሙሉ በሙሉ እንደሚያስተናግድ የኢሚግሬሽን እና ዜግነት አገልግሎት አስታወቀ የሚለው ቀጣዩ ዘገባችን ነው። በኢትዮጵያ የፓስፖርት አገልግሎት ማግኘት እጅግ ከባድ እንደሆነ የሰነዱ ፈላጊዎች እየተናገሩ ይገኛሉ። ችግሩን ለመቅረፍ ባለፉት ሶስት ወራት ውስጥ ከግማሽ ሚሊዮን በላይ ፓስፖርት ታትሞ ወደ ሀገር ውስጥ እንደ ገባ የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት አስታውቀዋል። ዲሬክተሯ ዛሬ በሰጡት መግለጫ የፓስፖርት አገልግሎት በመጠባበቅ ላይ የሚገኙ ሁሉም ዜጎች እስከ ቀጣዩ ታህሳስ ወር ድረስ አገልግሎቱን ያገኛሉ ብለዋል። በሙስናና በብልሹ አሰራር የተጠረጠሩ 53 የተቋሙ ሰራተኞችና ደላሎች በቁጥጥር ስር ውለው ጉዳያቸው እየታየ እንደሆነም ዲሬክተሯ ተናግረዋል። ኬኔዲ አባተ ዝርዝሩን ይዘዋል። በኢትዮጵያ የፓስፖርት አገልግሎት ማግኘት እጅግ ፈታኝ ከሆነ ሰነባብቷል። በአሁኑ ወቅት አዲስ ፓስፖርት ለማውጣት አሊያም ፓስፖርታቸውን ለማደስ አመልክተው ረጅም ወራትን እየተጠባበቁ የሚገኙ ከ200,000 ያላነሱ ኢትዮጵያውያን መኖራቸውን የኢሚግሬሽን እና ዜግነት አገልግሎት መረጃ ያመለክታል። ከእነዚህ የፓስፖርት አገልግሎት ጠባቂዎች አንዱ የሆነው የአዲስ አበባ ከተማ ነዋሪ ወጣት ሰለሞን የቀጠሮ ጊዜው ቢያልፍም ፓስፖርቱን ማሳደስ እንዳልቻለ ይገልጻል። የፓስፖርት ጉዳይን በተመለከተ ከዚህ በፊት ከሶስት ወር በፊት ነው ያፕ ላይ ያደረኩት። እድሳት አገልግሎት ነው የነበረውና እድሳት የሚሆን አዲስ ፓስፖርት ለማግኘት በጣም ረጅም ጊዜ እየወሰደ ነው ያለው። አሁን የተቀጠርኩት በሶስት ወር ነው፣ በሶስት ወር ነው የተቀጠርኩት። ከዚህ በፊት ያው ሳምንት አይሞላም በ አራት ቀን በአምስት ቀን በቃ በሳምንት ውስጥ ይደርስ ነበር። አሁን ላይ ግን እንደዚህ አይነት ነገር የለም። ያው ከሶስት ወር በላይ ሆኖኛል እኔ ካመለከትኩኝ፣ ኦልሞስት ወደ አራት ወር እየተጠጋኝ ነው። ምንም ያገኘው ነገር የለም። ወጣት ሰለሞን ከዚህም በኋላ በአጭር ጊዜ ውስጥ አገልግሎቱን አገኛለሁ የሚል እምነት የለውም። እኔ ከሶስት ወር በላይ ሆኖኛል ካመለከትኩኝ። ነገር ግን ሶስት ወርም አራት ወርም ከዚህ በኋላ ቢጨመር እንዳያያዙ ያው ፈላጊውን ብዙ ነው ይታወቃል። ነገር ግን አገልግሎት እዚህ ግባ የሚባል አይደለም። አስቸጋሪ ነው የሚሆነው። ያን ያህል ከባድ መሆንም አልነበረበትም። ተስፋ ላደረግም ያገኛለሁ በአጭር ጊዜ ማገኝ አይመስለኝም። ለፓስፖርት አገልግሎት አሰጣጡ እክል በተቋሙ ከተንሰራፋው ሙስናና ብልሹ አሰራር በተጨማሪ የተለያዩ ውስጣዊና ውጫዊ ሁኔታዎች እንደፈጠሩት የተገለጸውን የፓስፖርት ህትመት እጥረት ተቋሙ በመንስኤነት ይጠቅሳል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ዛሬ አርብ ህዳር 7 ቀን 2016 ዓ.ም በሰጡት መግለጫ ከህትመት እጥረት ጋር በተያያዘ ያለውን ችግር ለመቅረፍ እርሳቸው አገልግሎቱን መምራት ከጀመሩ ወዲህ ባሉት ሶስት ወራት ውስጥ ከፍተኛ ቁጥር ያለው ፓስፖርት ታትሞ ወደ ኢትዮጵያ መግባቱን አስታውቀዋል። ከሶስት ወሩ ከግማሽ ሚሊዮን በላይ የፓስፖርት ቡክሌት ከውጭ ታትሞ እንዲገባ ያደረግበት ሁኔታ ነው ያለው። ስለዚህ አምስት መቶ ሰላሳ አንድ ሺህ ስምንት መቶ የፓስፖርት ቡክሌቶችን በውጭ ተመርተው ወደ ሀገር ቤት እንዲገቡ አድርገናል ማለት ነው። በተለያዩ ምክንያቶች ቅድሚያ የሚያስፈልጋቸውን ተገልጋዮች በመለየት ባለፉት ሶስት ወራት ውስጥ ከ110 ሺህ በላይ የሚሆኑ በውጭና በሀገር ውስጥ ያሉ አመልካቾች እንደተስተናገዱ ወይዘሮ ሰላማዊት ገልጸዋል። የፓስፖርት አገልግሎቱን ለማግኘት አመልክተው እየተጠባበቁ የሚገኙ ሌሎች ዜጎች እስከ ቀጣዩ ወር ድረስ ሙሉ በሙሉ እንደሚስተናገዱም ተናግረዋል። እኛ ስንጀምር የነበረው ባክሎግ 350 አካባቢ አሁን ወደ 200 ኦር ደሞ 190 ሺህ አካባቢ አልደው ነዋል። አለ ባክሎጉ ዲሴምበር መጨረሻ አካባቢ ሀሳባችን ሙሉ ለሙሉ ባክሎጉን መጨረስ ነው። ከዚህ አኳያ እያስገባን ያለነው እያስወጣን ካለነው ጋራ ብዙ የምናስገባው ብዙ ስለሆነ እስካሁን ምንም ችግር አልገጠመንም። ባላንሱን የጠበቀ ነው ብለን የወሰድነው እንደ ማንኛውም አገልግሎት ወይም ባንክ ላይ ሄደን ብር ስንወስድ እንዳለው አይነት ቀላልና የምንተማመንበት የሚሆነው የሚለውን ጥያቄም በአጭር ጊዜ ውስጥ ይህን ማድረግ የምንችልበትን መንገድ ነው እየተከተልን ያለነው። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር የነበሩትን አቶ ታምሩ ግንበቶን ጨምሮ በሙስናና ብልሹ አሰራር የተጠረጠሩ አርባ ሁለት አመራሮችና ሰራተኞች በቁጥጥር ስር መዋላቸውን መንግስት ጥቅምት 7 ቀን 2016 ዓም ማስታወቁ ይታወሳል። ደላሎችን ጨምሮ በቁጥጥር ስር የዋሉት ሰዎች ቁጥር 53 መድረሱን የገለጹት የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ተቋማዊውን አሰራር ሳይከተሉ የወጡ ፓስፖርቶችን እየሰረዙ እንደሚገኙም ተስተካክለው ተናግረዋል። በገንዘብ ተደራድሮ ከደላሎች ጋር ተነጋግሮ የማስወጣት ስራዎች ሲሰሩ ነበር ማለት ነው። የማይገባው ሰው የወሰደውን ፓስፖርት አውቶማቲካሊ እየሰረዝ ነው። ስለዚህ ፓስፖርቱ የትም ሀገር ቢሄድ ተጠቃሚ መሆን አይችልም። ለምሳሌ ወደ ሀምሳ ፓስፖርቶችን አየር ባየር የተሰሩ የሰረዝናቸዋል። መንገድ ላይ ሆነው ሊሆን ይችላል። እነዚህ ሰዎች ፓስፖርታቸው የሚሰረዝ ስለዚህ ከፍተኛ ዋጋ የሚከፍለው ግለሰቡ ራሱ ነው ማለት ነው። እዚህ ከዚህ አኳያ ማህበረሰቡ ራሱ ጥንቃቄ አድርጎ በአግባቡ ስቴቱን ጠብቆ ፕሮሰሱን ጠብቆ መውጣቱን እያረጋገጥን ስለሆነ አፕሩቭ የምናደርገው እኛ ያንን ሳይጠብቅ አየር ባየር እንሰራለን የሚሉ ሰዎችን እንዳይከተል ከወዲሁ አሁንም በድጋሚ ማሳሰብ እንፈልጋለሁኝ። በሰሜን ኢትዮጵያ ጦርነት ሳቢያ ጉዳትና ዝርፍ ያደርሶባቸው አገልግሎት ያቆሙ የተቋሙ የትግራይ፣ የአማራና የአፋር ክልሎች ቅርንጫፍ መስሪያ ቤቶችን አገልግሎት ለማስጀመርም ጥረት እየተደረገ እንደሚገኝ ዋና ዳይሬክተሯ በመግለጫቸው አንስተዋል። ቅርንጫፍ መስሪያ ቤቶቹ ወደ አገልግሎቱ የሚመለሱበትን ጊዜ ግን ለይተው አልገለጹም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ስርጭታችን ይቀጥላል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በቀድሞ የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው ላይ የቅጣት ውሳኔ አስተላለፈ። ከራዳር ዕቃዎች የግዢ ሂደት ጋር የተያያዘውን ክስ ሲያ የቆየው ፍርድ ቤቱ ትናንት ሐሙስ በዋለው ችሎት ተከሳሹ የሶስት ዓመት ከሰባት ወር እስራት ቅጣት እንደወሰነባቸው ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምጽ ተናግረዋል። አቶ ሀፍቶም ስለ ቅጣት ውሳኔው እንዳብራሩት የሜጀር ጀኔራል ክንፈ ዳኘው አጠቃላይ የፍርድ ሂደት መዘግየት ይታይበታል ብለዋል። ገብረ ሚካኤል ገብረ መድን ዝርዝር አለው። ከአምስት ዓመታት በፊት በቁጥጥር ስር ውለው እስካሁን በእስር ላይ የሚገኙት የቀድሞ የኢትዮጵያ ብረታ ብረትና ኢንጂኒሪንግ ኮርፖሬሽን ሜቴክ ዋና ዲሬክተር ሜጀር ጀኔራል ክንፈዳኛው በልዩ ልዩ ጉዳዮች በተመሰረቱባቸው ክሶች የፍርድ ቤት ክርክር በማድረግ ላይ ይገኛሉ። ጉዳያቸውን እየተመለከተ ያለው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎትም በትላንት ሐሙስ ውለው በአንድ የክስ መዝገብ ላይ የቅጣት ውሳኔ ማስተላለፉን ጠበቃቸው አቶ ሀፍቶም ከሰተ ለአሜሪካ ድምፅ ተናግረዋል። ጉዳዩ የእግረኛ ራዳር ግዢ ጋር ተያያዘ ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የሙስና ችሎት በዛ መዝገብ ጥፋተኛ ብሏቸው ነበር። ትናንትናው ዕለት የግራ ቀኙን የቅጣት አስተያየት መርምሮ በሶስት ዓመት ከሰባት ወር ጽኑ እስራት እና በአንድ ሺህ ብር እንዲቀጡ በማለት ውሳኔ አስተላልፏል። ፍርድ ቤቱ ተከሳሹ በሌላ መዝገብ የማይፈለጉ ከሆነ የቅጣቱ ውሳኔው እስካሁን ታስረው ከቆዩበት ጊዜ ያነሰ በመሆኑ ከእስር እንዲፈቱ ትዕዛዝ እንደሰጠ ጠበቃቸው አቶ ሀብቶም ከሰተ አስታውቀዋል። ይሁንና ሜጀር ጀኔራሉ ሌሎችም ክሶች ስላሉባቸው ሊፈቱ አይችሉም ብለዋል። ቀደም ሲል ተከሳሹ በዚሁ የክስ መዝገብ ላይ መከላከያ አቅርበው እንደነበርም ጠበቃቸው አውስተዋል። ቴክኖሎጂ ግዢ ነው። ቴክኖሎጂ ግዢ ጨረታ የሚሆንበት ሰዓት የለም። ትክክል አይደለም ብለን መገዛት ይችል ነበር ነው የሚባለው። የሀገሪቱ የግዥ ሕግ አዋጅ ቁጥር ስድስት አርባ ዘጠኝ ዘባር ሁለት ሺህ አንድ አንቀጽ ሶስት ንዑስ አንቀጽ ሁለት ላይ ተፈጻሚነት ወሰኑ ላይ ይሄ አዋጅ በወታደራዊና የደህንነት እቃዎች ላይ ተፈጻሚነት የለውም ይላል። በመሰል ወታደራዊና የደህንነት እቃዎች የገንዘብ ሚኒስቴር ከደህንነት ተቋማቶቹ ጋር ተነጋግሮ የሚያወጣው ልዩ መመሪያ ይኖራል የሚለው አንዱ ተከሳሽ ለብቻው በዚህ በዚህ ተከሳሽ ለብቻው ተነጥሎ ክሱ ሲታይ ነበረ በሌላቸው ነው ራዳር ወታደራዊ እቃ ነው። ስለዚህ በአገኝቴ ጊዜ በጨረታ ሊገዛ አይችልም ተብለው ብለት አሰናብተዋል። ጀነራሉ ደግሞ አይ ልገዛው ይገባ ነበር ተብለው አነኛ ተብሎበታል። የሜጀር ጀነራል ክንፈዳኛው አጠቃላይ የፍርድ ሂደት አላስፈላጊ መዘግየት እየታየበት እንደሆነም ጠበቃቸው አቶ ሀብቶም ከሰተ ተችተዋል። በጣም የተንዛዛ የተጓሰሰ ሂደት ነው የምታየው። ምስት አመት ከሶስት ቀን ታስረህ ሶስት አመት ከሰባት ወር ይፈረድብሃል። ይሄ ማለት ስላፊ አንድ አመት ከምናምን ጋር ታሻል ለማለት ነው። በአጠቃላይ የሙስና ክሶች የሙስና ሂደቶች መገለጫቸው አንዱ ይሄ ነው። ወሰንብህ ቅጣትና መጀመሪያ ተጠቅሰ የሚቀርብበት አንቀጽ እንዲሁም በዚህ ስትከራከር የሚታሳልፈ ጊዜ የወሰንብህ ቅጣት አንጻር ማይገናኝ ማይጣጣም ሆኖ ይገኛል። ከህዳር ሶስት ቀን ሁለት ሺ አስራ አንድ ዓመተ ምህረት ጀምሮ እስካአሁን ድረስ በእስር ላይ የሚገኙት ሜጀር ጀነራል ክንፈዳኛው አሁንም በአምስት መዝገቦች ስር እየታዩ ያሉ ከአስር በላይ ክሶች እንዳሉባቸው ጠበቃቸው አቶ ሀብቶም አክለው ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ክብራትና ክብራን፣ አሁን ቀደም ብለን በዜና ዕወጃው ሰዓት ወዳስተዋወቅ አስተዋወቅ ናችሁና ከመቀሌ ወደ ደረሰን ዘገባ እናልፋለን። ሰኞ ህዳር 3 2016 ዓ ም የጀመረው የመቀሌ የታክሲ አሽከርካሪዎች የሥራ ማቆም አድማ ዛሬም ቀጥሎ ውሏል። ትናንት ሐሙስ አመሻሽ ላይ አንዳንድ ታክሲዎች ሥራ ቢጀምሩም ዛሬ አርብ ግን የሥራ ማቆም አድማው ተጠናክሮ ቀጥሏል። ይህ የታክሲ አሽከርካሪዎች የስራ ማቆም አድማ በተጠቃሚዎች የዕለት ተዕለት እንቅስቃሴዎች ላይ ከባድ አሉታዊ ተጽዕኖ እየፈጠረ መሆኑን የአሜሪካ ድምፅ ያነጋገራቸው የከተማይቱ ነዋሪዎች ይነጋገራሉ። ዓለም ፍሳ ከመቀሌ ያደረሰን ዘገባ ነው። የትግርኛ ክፍል ባልደረባችን ዊንታ ኪዳኔ እንደሚከትለው ታቀርበዋለች። ባለፈው ሰኞ የጀመረው የመቀሌ የታክሲ አሽከርካሪዎች የስራ ማቆም አድማ ዛሬም ቀጥሎ ውሏል። አቶ ጣመ ካሳይ በመቀሌ ከተማ ልዩ ስሙ አደሃ ተብሎ የሚጠራ አካባቢ ነዋሪ ናቸው። ማዕቀቡ የዕለት ተዕለት እንቅስቃሴያቸውን ማስተጓጎሉም ይናገራሉ። እዚ ክልተ መዓልቲ ተረኣየ ተጓንፎ ብጣዕሚ ታክሲ የለን በቃ ብጣዕሚ መከራይና መሊዑና ዘለና ንስራሕና ንክንከይድ ሰዓት ብጣዕሚ ዝረፍደና ያለፉትን ሁለት ቀናት የታዩ የታክሲ ስራ ማቆም ድማ ከባድ ችግር ፈጥሯል። ታክሲ የለም። ወደ ሥራ ለመሄድ በእግር ነው ወይም በባጃጅ ኮንትራት ነው። ይህ ደግሞ ዋጋው ከፍ ያለ ነው። ስለዚህ ችግር እየፈጠረ ነው ያለው። የሚመለከቱ የመንግስት አካል የመንገድ ትራንስፖርት በአፋጣኝ መፍትሄ መፈለግ አለበት። ነብሰ ጡሮች እና አረጋውያን ጭምር ብዙ መጉላላት እየደረሰባቸው ነው ያለው። ስለዚህ አፋጣኝ መፍትሄ ያስፈልጋል። ስራ ካቆሙት የታክሲ አሽከርካሪዎች አንዱ የሆኑት አቶ ኪዳነ ደብረ ማርያም ለአምስት ዓመታት ያህል በዚህ ስራ ላይ መሰማራታቸውን ገልጸው ይህ ስራ ማቆም አድማ ተገደን የገባንበት ነው ይላሉ። ምክንያቱ የወጣው ታሪፍ የሚመጣጠን አይደለም። ድጎማ ጎድሏል። የነዳጅ ዋጋ ጨምሯል። እናም የመጨመር ሆነ መጉደል የመንገድ ትራንስፖርት ኃላፊነት ነው። እነዚህ ታክሲዎች ደግሞ መፍትሄ የሚያገኙበት አካል ስላጡ ነው። አሁን ያሉት የቁጠባ ሁኔታ አለ። ሌሎች ለታክሲ የሚያስፈልጉ ወጪዎችም አሉ። ስለማያዋጣ መፍትሄ ስላላገኘን ነው ወደዚህ ሁኔታ የገባ ነው። አለም የባለ ታክሲዎቹን ጥያቄ ይዞ በመንገድ ትራንስፖርት ጽህፈት ቤት የትግራይ ክልል ምክትል ኃላፊ የሆኑትን ወይዘሮ ራሄል ኃይለ አነጋግሯል። ተዘጋጠመ ጸገም ንምፍታሕ ብስሩ እውን መበገስታት እውን እንታይ እዩ ዝብል ናብ ስርዓት ንምእታውን እንታይ ፀገም ዘለዎ ዝብል ግን ንሕና እውን ጥቡቕ ደገፍን ክትትብን ጌርና ኢና ማለት እዩ ስለዚ ኣብቲ ነቲ ግልጋሎት ከምኡ ጌርካ ያጋጠመውን ችግር ለመፍታት መንስኤውን ለማወቅና ወደ ስርዓቱ መግባት የሚያስከትለው ችግር ምንድን ነው ለሚለው ጥብቅ ድጋፍና ክትትል አድርገናል። ለማህበረሰቡ አገልግሎት መስጠት እስከ ማቆም የሚያደርስ ችግር ገጥሞናል ለሚሉት ግን በዞንም ሆነ በክልል ደረጃ የቀረበ ጥያቄ የለም። የቢሮ ኃላፊ አክለውም በቢሮ ደረጃ በወጣው ሕግና ደንብ መሰረት እንዲሰሩ እናደርጋለን ብለዋል። ብስሩ ናቲ ሕግታትና እውን ኣብ መሓይሽና ኢና ዝተመሓይሸ ብትኽክል ተግባራዊ ክኸውን ኣለዎ ብሱሩ ብዝግእ ናብ ባይታ ተግባራዊ በቢሮ ደረጃ ህጎችን አሻሽለናል። እነዚህ ህጎች ደግሞ ተግባራዊ መሆን አለባቸው። ያንን ለማድረግና የትራንስፖርት አገልግሎት ስርዓት እንዲኖረው እንደ መንግስት አካል ውስጣችንን ፈትሸን መምራት፣ መስራትና መቆጣጠር አለብን በሚለው ሀሳብ እስከታች ድረስ መግባባት ላይ ደርሰናል። ጥያቄዎቻቸውን በተገቢው ሳያሳውቁ ስራ የማቆም አድማ ማካሄድ ስህተት ነው ያሉት ወይዘሮ ራሄል በደንቡ መሰረት እርምጃ እንደሚወሰድም ተናግረዋል። ባለ ታክሲዎቹ ግን ጥያቄዎቻቸውን መልስ በማጣቱ ተገደው አድማ ወደ ማድረጉ መግባታቸውን ሲገልጹ በመቀሌ ከተማ የሚገኙ ሶስት የታክሲዎች ማህበሮች በበኩላቸው በስራ ማቆም አድማው እጃችን የለበትም በሚል መግለጫ ሰጥተዋል። አድማጮቻችንና ተመልካቾቻችን አሁን ወደ አንድ የውጭ ዘገባ እናልፋለን። እስራኤል በጋዛ የጦር ወንጀል ፈጽማለች የሚለውን ክስ ዓለም አቀፉ የወንጀል ችሎት እንዲመረምር ደቡብ አፍሪካ ጠየቀች። እስራኤል በጋዛ የጦር ወንጀል ፈጽማለች የሚለውን ክስ በሄግ የሚገኘው ዓለም አቀፉ የወንጀል ችሎት እንዲመረምር ደቡብ አፍሪካ ጥያቄዋን አስገብታለች። ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ በበኩሉ በሀገሪቱ የሚገኘው የእስራኤል ኤምባሲ እንዲዘጋ የቀረበውን ጥሪ እንደሚደግፍ አስታውቋል። ኬት ባርትሌት ከጆሃንስበርግ የላከችው ዘገባ ነው እንደሚከተለው ይቀርባል። ከሐማስ ጋር በምታደርገው ጦርነት እስራኤል የጦር ወንጀል ፈጽማለች በሚል የሚቀርበውን ክስ በሄግ የሚገኘው ዓለም አቀፉ የወንጀል ችሎት እንዲመረምር ደቡብ አፍሪካ ጥያቄ አቅርባለች። ጥያቄው መቅረቡን ይፋ ያደረጉት በቃጣር ጉብኝት በማድረግ ላይ ያሉት የአገሪቱ ፕሬዚደንት ሰሪል ራማፎሳ ናቸው። በጋዛ እየተባባሰ የመጣውን የሰብአዊ ሁኔታን በተመለከተ ከቃጣር መሪ ጋር እንደተወያዩ ራማፎሳ አስታውቀዋል። አሁን በጋዛ የሚታየው ሁኔታ ሁለቱም ወገኖች የማይቀበሉት ነገር ነው። ጋዛ አሁን ወደ ማሰቃያ ካምፕነት ተቀይሮ የዘር ማጥፋት እየተካሄደበት ይገኛል። ራማፎሳ አክለውም ደቡብ አፍሪካ በሐማስ የተሰነዘረውንና 1200 ሰዎችን ሕይወት ቀጥፎ 240 ሰዎች የታገቱበትን ድንገተኛ ጥቃት እንዳልደገፈች ሁሉ በእስራኤል የተሰጠውን የመልስ እርምጃም ትቃወማለች ብለዋል። ሰዎች በጋዛ በተከበቡ ሆስፒታሎች እንደ ዝንብ እየሞቱ ነው ሲሉ ተናግረዋል። ራማፎሳ ደቡብ አፍሪካ ከሌሎች በርካታ ሀገራት ጋር በመሆን የእስራኤል መንግስት ድርጊት ለዓለም አቀፉ የወንጀል ችሎት መቅረቡ አግባብ ሆኖ አግኝተዋለች። በጉዳዩ ላይ አስተያየት እንዲሰጡ በቪኦኤ ጥያቄ የቀረበላቸው በደቡብ አፍሪካ የእስራኤል አምባሳደር ፈቃደኛ ሳይሆኑ ቀርተዋል። በዊትዋተርስታንድ ዩኒቨርስቲ የዓለም አቀፍ ሕግ ምሁር የሆኑት ሚያ ስዋርት በአሁኑ ወቅት ሊሆን ስለሚችለው ጉዳይ ያስረዳሉ። ዓለም አቀፍ የወንጆል ችሎቱ ይህንን ጉዳይ ሊመለከተው የመቻል ዕድል አለው፣ ነገር ግን ረጅም ጊዜ የሚወስድ ጉዳይ ነው። ራሷን ለመከላከል የምታደርገው ጥረት እንደሆነ እስራኤል በተደጋጋሚ ገልጻለች። ሲቪሎች እንዳይጎዱ ከፍተኛ ጥረት እንደምታደርግ ጠቅላይ ሚኒስትር ቤንጃሚን ነታንያሁ በዚህ ሳምንት መጀመሪያ ላይ ተናግረዋል። ደቡብ አፍሪካ የፍልስጤማውያንን ጉዳይ በይፋ ከሚደግፉ ወገኖች አንዷ ነች። የአገሪቱ ገዢ ፓርቲ የሆነው የአፍሪካ ብሔራዊ ኮንግረስ በመካከለኛው ምስራቅ እየሆነ ያለውን ሁኔታ ጥቁር ደቡብ አፍሪካውያን ከነጭ የዘር መድሎ አገዛዝ ጋር ካደረጉት ትግል ጋር ያመሳስለዋል። የፓርቲው ቃል አቀባይ የሆኑት ማለንጊ ቤንጉ ሞትሲሪ ትናንት ሐሙስ እንደ ገለጹት መንግሥት በአገሪቱ የሚገኘውን የእስራኤል ኤምባሲ እንዲዘጋ በተቃዋሚው ወገን ለፓርላማ የቀረበውን ጥሪ ፓርቲያቸው ይደግፋል። በተያያዘችው ፍልስጤም የሚፈጸመውን ግፍ በመመልከት መንግሥት በአገሪቱ የሚገኘውን የእስራኤል ኤምባሲ እንዲዘጋና ማንኛውንም ዲፕሎማሲያዊ ግንኙነት እንዲያቋርጥ በፓርላማው የቀረበውን ሀሳብ የአፍሪካ ብሔራዊ ኮንግረስ ይደግፋል። በደቡብ አፍሪካ ፍልስጤማውያንን የሚደግፉ በርካታ ሰልፎች ተካሂደዋል። እስራኤልን የደገፉ ደግሞ አነስተኛ ሰልፎች ቢካሄዱም በፍልስጤማውያን ደጋፊዎች ተበትነዋል። በደቡብ አፍሪካ አይሁዳውያንን የሚወክለው ቦርድ ግጭቱ ከጀመረ አንስቶ በከፍተኛ ደረጃ እየጨመረ የመጣ አይሁድ ጠል እንቅስቃሴ በአገሪቱ እየታየ እንደሆነ አስታውቋል። ቀጣዩ የአገር ውስጥ ዘገባ ነው። በአፋር ክልል የሕፃናት ሴቶችና የልጃገረዶች ጋብቻ በከፍተኛ ሁኔታ መጨመሩን ይመለከታል። በሰሜን ኢትዮጵያ ለሁለት ዓመታት ያክል የተካሄደው ጦርነት ሴቶችን ተገድዶ መደፈርን ጨምሮ ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። የሁለት ዓመቱ ጦርነት የፈጠረውን ማኅበራዊ ቀውስ ተከትሎም በአፋር ክልል የሕፃናትና ሴቶች እና እንዲሁም የልጃገረዶች ጋብቻ በከፍተኛ ሁኔታ መጨመሩን በመብቶችና ዲሞክራሲ እድገት ማዕከል የተሰራ ጥናት አመልክቷል። የጥናቱን ይዘትና በክልሉ ያለውን የሕፃናት ሴቶች ጋብቻ ብቻ ለመረዳት ባልደረባችን ኤደን ገረመው የጥናት ስራውን ያከናወነችውን ወጣት የህግ ባለሙያ ኩልሱማ ኑርና በአፋር ሴቶችና ማህበራዊ ጉዳይ ቢሮ የተመድ ቴክኒካል ቡድን ባልደረባ ወይዘሮ ሳዳ መሀመድን አነጋግራ ተከታዩን ዘገባ አሰናድታለች። ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልስም ማኑር ካገኘቻቸው ምላሾች መካከል ዋነኛው ነበር። በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድነው የተፈጠረው? የምግብ ወይም ፉድ ኢንሴኩሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለን ያለ የዛን ጊዜ ተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስት ፊድ ይባላል ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን አስራ ስምንት ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው። በመብቶችና ዴሞክራሲ እድገት ማዕከል የውርድበት ፌሎሽፕ አማካኝነት በአፋር ክልል የህጻናት ጋብቻ ሁኔታን ያጠናችው ወጣት ኩልስማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጧቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች። ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። ሶስት መቶ የነበርነው አሁን ዘጠና ነን። ብዙ የነበርነው ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቢ አለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው፣ አሁንም የጦርነቱ ሁኔታ እንዴት ነበረ፣ ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ወደ ጦር ሜዳ ይልካሉ ማለት ነው። የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰዕዳ መሐመድ፣ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህጻናት ጋብቻ ቁጥር ከፍ እንደሚል ቢሮዋቸው መገንዘቡን ለአሜሪካ ድምጽ ገልጸዋል። ቢሮአችን የተሻለውን ያክል እየሰራ ነው ያው ብዙ የለውም ማለት ነው እና አሁን እኛ የራሱ በአይን አየሁት ራሱ ወደ አምስት ቦታዎች ይሪ መጣሁት እና በቃ ኦልሞስት ሀፍ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልት ነው ያየሁት። ማለት ችግር እዛ አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ ሆኑ የወደመባቸው ቦታዎች አሉ። ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላት ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቱ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከሀያ እና ከሀያ አምስት ካለፈ በኋላ የማትፈለግ ተደርጋ መወሰዷን የተገነዘበችበትና በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርተኛለች። እና ደግሞ ያው የተቀበሉት ነገር ነው ባህላችን ነው እኛ ከመወለዳችን በፊትም የነበረ ነገር ነው ስለዚህ ይሆናል አይ ባታደርጉትስ አሁን አግቢስትባይ እምቢ ብትይስል እምቢ የሚለውን ነገር እንትን አይሉትም አይመጣላቸውም እምቢ ይረግሙናል እሺ ቢረግሟችሁስ ስ ምን ታደርጋላችሁ ረገሙ ማለት እኮ በቃ እንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ ነበረና እንዴ እኔ እኮ አሁን ሀያ አምስት ዓመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው፣ እነዚህ ህፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያ እስካሁን ያለገባሹ ግን ዱዓ እናደርግልሽ አለ ምናምን ያሉ ጊዜ ነበር። እና የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜ አሁንም አስባታለሁኝ። ከቃለመጠይቆቹ ውስጥ አንዱ ጥያቄ ምንድን ነው? አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል፣ እሷ አይ እኔ እንዳንቺ ትምህርትን ጨርሽኝ ነው ከዛ በኋላ ነው ማገባው የሚል መልሰጠሽ። እና በጣም ነበረ ሾክ ያደረገች። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ። ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ፣ በክልሉ ለዘመናት የህጻናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች። ይሄ ሪሰርች ከሪሰርች ፕሮዳክት በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬያለሁ ብዬ አስቤያለሁኝ። እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር እየሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ሴት ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በሴት ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበርታት አለብን ማለት ነው፣ እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው። ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል። የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል። እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው። ኢትዮጵያ በጎርጎርሳውያኑ 2018 ዓ.ም በተባበሩት መንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቀ የቆመ ሲሆን ከእነዚህ ውስጥ ስድስት ሚሊዮኑ እድሜያቸው 15 ዓመት ከመሙላቱ በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ። አሁን ለምሽቱ ወዳዘጋጀ ነው የመጨረሻ ዘገባችን እናልፋለን። ፍሪላንስ ኢትዮጵያ ወጣት ስራ ፈላጊዎችንና ቀጣሪዎችን በማህበራዊ አውታሮች ድልድይነት የሚያገናኝ ተቋም ነው። ስለ ተቋሙ የእስካሁን እንቅስቃሴዎች ለማወቅ ከፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ስመኝ ታደሰ ጋር ሀብታሙ ስዩም አጭር ቆይታ አድርገዋል። ስመኝ ታደሰ ባላለሁ አፍሪወርኪንግ ኮርፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው። በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። የተጀመረ እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ? የተጀመረው በ2018 ነበረ። ሌላ ድርጅት ነበረንና በዛ ድርጅት የሰራተኛ ችግር ስለነበረብንና ያንን ነገር ሰል ማድረግ ስለፈለግን ለራሳችን ብለን የሰራ ነው ፕሮዳክት ነበረ። በ2020 ግን በቀን እራሱ እንደቻለ ካምፓኒ አድርገን አቋቁመን Got <laughs> it. ተደራሽነት እንዲኖረው አድርገን ሰራ ነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መሰራታችን ዋናው የእኛን ችግር ሶል ባደረግን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ችለናል። ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን ነው የምሰጡት? የኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክትን የሰራ ነው። እሱን ስናደርግ እስካሁን ድረስ ከሶስት መቶ ሺህ በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጭ ደግሞ በአስራ አምስት ሺህ ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከሰባ ሺህ በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለእኛ በጣም ትልቅ ኢምፓክት ብለን የምናየውና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው። እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው በአሰራራችሁ። ልክ ነው። ዋናው ነገር ምንድን ነው እኛ ምንድን ነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድን ነው በማለት ነው እንጂ ወደዚህ ይሄድልን ብለን ምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለምጥፎውም። እኛ ደግሞ ምንድን ነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ሊያቆማልና ያንን ችግር ደግሞ ልንፈታ ያሰብ ነው። ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ እያለ ጎን ለጎን ደግሞ ስራ ማፈላለጎን አብረው እንዲሄዱ እናደርጋለን። ከዛ ውጭ ደግሞ ከቀጣሪው በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎችን ነው። አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶቹ ናቸው፣ እንደ ማናጀር ሆነው እየሰሩ ያሉት እና በዛ መካከል ያለውን ሁለቱንም ጋብ ለማስታረቅ ነው የሞከርነው። ያ ማስታረቅ ደግሞ ምንድን ነው ስራ የግድ በጣም ትራዲሽናል በሆነው ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያ በዲጂታልም የተወሰነ እውቀት ያለው ሰው ቀጥታ ስራ የሚያገኝበትን አጋጣሚ ነው የፈጠርንላቸው እና አዎ ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምበት። ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋኪ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የእናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበረ? አዎ ፈታኝ ነበረ። መጀመሪያ አካባቢ ለምሳሌ ድርጅታችንን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበረ። አድቨርታይዝ ማድረግ ያልፈለግንበትና እና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድን ነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁ ና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን፣ ስራ የሚያገኝበትና ና ፕሮዳክቲቭ የሆነ ህይወታቸው የሚመሩበትን እንዲሁም በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትሮች፣ ዳይሬክሽኖች ቻሌንጅ ያጋጥመናል። ያ አንደኛው ቢንግ አሁን ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ብንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለን እና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገን ነው እኛ ጋር በሚገርም ሁኔታ ከሀምሳ ፐርሰንት በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግና ያንን ትረስት መፍጠር ችለናልና ያንን ትረስት ለመፍጠር ኦፍኮርስ ብዙ ጊዜ ፈጅቶብናል። ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል። መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተን ላብነት መጥቀስ ተችሏልና እናንተን የመሰሉ ሰዎች እንዲበራከቱ የእናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ? እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድን ነው? አሁን ለምሳሌ ስራ እና ሰራተኛ ገናኝ ህጉ ራሱ ብዙ ፍሌክሲብል አይደለም። ያ ምን ይፈጥራል? አዳዲስ ሀሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሀሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል። እና ያ ነገር ደግሞ ቢቀየር ፖሊሲው ላይ፣ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ከቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር፣ ሌሎች ሰዎችም ገብተውበት ቢሰሩበት እና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በምንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጭ ደግሞ በዲጂታል የሚሰሩ ማጭበርበሮች የእኛን ስራ በጣም ጎድተውታል። ያ የጎዱበት ምክንያት ምንድን ነው? በሰው እምነት ማጥፋት በጣም እየመጣ ይመጣል። በጣም ብዙ ማጭበርበሮች ሲኖሩና እነዛን ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያማ አካባቢ ተቸግረን ከነበርበት አንደኛው ነገር ምንድን ነው? ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት፣ እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቅፍ ሕግ የለም እነሱን ወደ ሕግ የምናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጭበርባሪዎች ቢኖር ፕላትፎርሙ ላይ ወደ ሕግ ማቀርብበት መንገድ አለ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጭ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ ባንኮችን በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲህ እኛ ከሶስት መቶ ሺህ በላይ ሰራተኛ ስራ ፈላጊ እና ከአስራ አምስት ሺህ በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጂ ልበደርብል ወይም ኢንቨስትመንት ላገኝብል ይሄንን እንደ አሴት የሚታይበት ሁኔታ የለም። እና እንደነዚህ አይነት ሀሳቦችን የሚንቀሳቀስ ቢዝነስም እንደ ቢዝነስም እንደ ሀሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። ስመኝ ታደሰ ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ክቡራትና ክቡራን የምሽት ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ስታዘናግድ የነበረችው ብርሃን ኃይሉነች የምሽቱ ዋና አዘጋጅ አሉላ ከበደ። ሳስተናግዳቸው ያመሸሁት እንግዲህ ወልዴ ነገ ምሽት እስከምንገናኝ መልካም ምሽት